የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ሐምሌ 29 2014 ዓ ም ምሽት ዝግጅታችን ጀመረ። በኢትዮጵያ ሊካሄድ የታሰበው የሰላም ሂደት ዙሪያ በጦርነቱ በቀጥታ ተጎጂ የሆኑ ተፈናቃዮች ምን ይላሉ? በሁለቱም በኩል ጫና አድርጎ ህዝቡ ሶርቶ እንዲገባ ህዝቡ ሰላም እንዲያገኝ ጫና ማድረግ አለባቸው ባይ ነኝ። እዛ ያለ ህዝብ የኔ ህዝብ ነው፣ ስጋዬ ነው። እነሱም በራብ በሱ በራ በማይረባ ፖለቲካ ነው እንግዲህ የድሃ ልጅ የሚያልቅ ያለ እነሱም እየተሰቃዩ ነው። እኛም እዚህ ምንም ያን ያል ደርሶን እየኖርን አይደለንም እና ሰላሙ ጥሩ ይመስለኛል። የእርቅ ሰላም ስክለት ውስጥ ተሳታፊ መሆን አለባቸው። እለት ከእለት በግጦሽ በንግድ ሂለት የሚገናኙት እነዚህ ህብረተሰብ ናቸው ለወደፊት በጦርነቱ ምክንያት የተፈናቀሉና ከትግራይ ከአማራና ከአፋር ክልሎች ያነጋገርናቸውን ተፈናቃዮች ነበር የሰማችሁት። በድርድሩ ጉዳይ ላይ ያላቸውን ሀሳብ ከዜና በኋላ ታደምጣላችሁ። የኢትዮጵያ መንግስት በዓለም አቀፍ ልዑካንና አደራዳሪዎች ላይ ባለው አቋም ዙሪያ የሰጠውንም አስተያየት ይዘናል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ ብርሃን ኃይሉ ከስቱዲዮ ታቀናበርልናለች በምስልና ድምጽ ቅንብር ሴሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። አሁን በቅድሚያ ወደ ሰዓቱ ዋና ዋና የዓለም ዜና እንውሰዳችሁ። ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከዓለም ዜናው ጋር እንግድ ወልዴ ነኝ። የደቡብ ሱዳን መሪዎች የሽግግር መንግስቱን ለተጨማሪ ሁለት ዓመት አራዝመዋል። ሕጋዊነቱ ላይ ጥያቄ ቢነሳባቸውም የአገሪቱ የሽግግር መንግሥት ለተጨማሪ 24 ወራት እንዲቀጥል የደቡብ ሱዳን ባለሥልጣናት ወስነዋል። ዘመኑን ማራዘም ያስፈልገው የፖለቲካ የደህንነትና የምርጫ ማሻሻያ ሥራዎችን ለማጠናቀቅ ነው ተብሏል። የሽግግሩ መንግስት ጊዜ ማራዘሙ ውሳኔ የደቡብ ሱዳንን የእርስ በርስ ጦርነት ያስቆመውን የ2011 ዓ ም የሰላም ስምምነት ተግባራዊ ለማድረግ እንቅፋት የሆኑትን ጉዳዮች ለመፍታት እንደሚረዳ የካቢኔ ጉዳዮች ሚኒስትሩ ኢሊያ ሎሙር ገልጸዋል። ደቡብ ሱዳን ውስጥ ለአራት ዓመት ተኩል የተካሄደው የእርስ በርስ ጦርነት የአራት መቶ ሺህ ሰው ሕይወት ቀጥፈዋል። ውሳኔው በየካቲት 2012 ዓ ም የተጀመረውን የሽግግር መንግስቱን ዘመን ፍጻሜ ያልሰጡትም በሚሏቸው የደቡብ ሱዳን መሪዎች ስራ ያልተደሰተውን ዓለም አቀፍ ማኅበረሰብ ሊያስቆጣ ይችላል ተብለዋል። የሰላም ስምምነቱን ሙሉ በሙሉም ለመፈጸም መሪዎቹ አስግመዋል ሲሉ በዓለምያዎች ትችት እያሰሙ ነው። ከዚህ በተጨማሪም የደቡብ ሱዳን ፕሬዝደንት ሳልቫኪር እና ምክትላቸው ሪክ ማቻር ቋሚ ሕገ መንግስት የለንም በሚል ምርጫውን በሁለት ዓመት አዛውረውታል። በአንዳንድ የአገሪቱ ክፍሎች አሁንም መረጋጋት ስለሌለ ነጻ ፍትሐዊና ሰላማዊ ምርጫ ለማካሄድ አይቻልም የሚሉ ደቡብ ሱዳን የሚገኙ የሲቪል ማኅበረሰብ ቡድኖች በውሳኔው እንደሚስማሙ አስታውቀዋል። የመንግሥት ሰራዊት በሆነው የመከላከያ ኃይልና በአማጺው በሱዳን ሕዝብ ነጻነት ንቅናቄ በተቃውሞ መካከል ያለው የትጥቅ ፍጥጫ አንድ ብሔራዊ መከላከያ ለመፍጠር በሚደረገው ጥረት ላይ እንቅፋት ሆኗል። ሁለቱም ወገኖች የፖለቲካና የደህንነት ቀውሱን ለማስቆም አስፈላጊውን ማሻሻያ አላመጡም በሚል ዩናይትድ ስቴትስ ከሰላም ሂደቱ መውጣቷን ባለፈው ወር አስታውቃለች። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የህዝብ የጥገኝነት ጥያቄዎችና የስደት ጉዳይ ቢሮ ምክትል ረዳት ሚኒስትር ኤሊዛቤት ካምበል ስደተኞችና ተፈናቃዮች የሚገኙበትን ሁኔታ ይበልጥ ለመረዳት ጋምቤላ፣ ሰመራና አዲስ አበባን ጎብኝተዋል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ለቪኦኤ ባላከው መግለጫ ካምበል በሰመራ ቆይታቸው ከከተማይቱ ከንቲባ አብዱ ሙሳና ከአደጋ መከላከልና የምግብ ዋስትና ፕሮግራም ማስተባበሪያ ቢሮ ኃላፊ ሞሐመድ ሁሴንቶ ጋር መገናኘታቸውንና በክልሉም ሆነ በአጠቃላይ ሀገሪቱ ውስጥ ሰው ላይ የተጋረጡ ባላቸው ችግሮች ላይ መወያየታቸውን አመልክቷል። በተለይም የሀገር ውስጥ ተፈናቃዮችን አያያዝ በተመለከተ ሀሳብ መለዋወጣቸውንና ከንቲባ አብዱ ሙሳ የአሜሪካ መንግስት ለአፋርም ሆነ ለኢትዮጵያ ሕዝብ እያደረገ ስላለው ድጋፍ ማመስገናቸውን የኤምባሲው መግለጫ ጠቁሟል። ካምብልና የልኡካን ቡድናቸው በሰርዶ ስደተኞች ጣቢያ ተገኝተውም ከነዋሪዎቹና ጣቢያውን ከሚያስተዳድሩት ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ኃላፊዎች ጋር ተነጋግረዋል። በአሜሪካ መንግስት ድጋፍ የተቋቋሙትን በማንኛውም የአየር ጠባይ ውስጥ የሚያገለግሉ መጠለያዎችን የውሃና የንጽህና መጠበቂያ አገልግሎቶችንና ሌሎችን ፕሮግራሞችን መጎብኘታቸውን ከአሜሪካ ኤምባሲ ያገኘነው መግለጫ አመልክቷል። ዲፕሎማቷና ቡድናቸው በጋምቤላም ተመሳሳይ ጉብኝት ማድረጋቸውን ትናንት መዘገባችን ይታወሳል። በፕሬዝደንት ዶናልድ ትራምፕ አስተዳደር ወቅት ተግባራዊ የተደረገውና ወደ ዩናይትድ ስቴትስ መግባት የሚፈልጉ በአስር ሺዎች የሚቆጠሩ ፍልሰተኞች ጉዳያቸውን ሜክሲኮ ሆነው እንዲከታተሉ የሚያስገድደው ደንብ በጠቅላይ ፍርድ ቤቱ ቢሻርም የታችኛው ፍርድ ቤቶች ባሳለፉት ውሳኔ ምክንያት ግን ፕሮግራሙን ለመቀጠል ተገደናል ሲሉ የባይደን አስተዳደር ባለሥልጣናት ለቪኦኤ ተናግረዋል። ውሳኔውን ተግባራዊ ለማድረግ ጠቅላይ ፍርድ ቤቱ የደረሰበትን ውሳኔ ለታችኛው ፍርድ ቤት ማሳወቅ እንደሚያስፈልገው የአሜሪካ የሀገር ውስጥ ደህንነት ባለሥልጣናት ተናግረዋል። የጠቅላይ ፍርድ ቤቱ ውሳኔ እንቅፋት የገጠመው ቴክሳስ ግዛት ጉዳዩን ወደ ፍርድ ቤት በመውሰዱና ፖሊሲው አሁንም ተግባራዊ ሆኖ መቆየቱ ነው። የባይደን አስተዳደር ባለሥልጣናት ለቪኦኤ እንደተናገሩት ፕሮግራሙ ፍልሰተኞች ላይ ከፍተኛ ጉዳት አስከትሏል። ፕሮግራሙ ባለፈው ዓመት ሰኔ በይፋ ተሽሮ ነበር። ፕሮግራሙን ሙሉ በሙሉ ማስወገድ ተጨማሪ ሰዎች በአሜሪካና በሜክሲኮ ድንበር በኩል ተሻግረው እንዲገቡ ያበረታታል ይላሉ ተቺዎች። ፕሮግራሙንም መልሶ ለማስቀጠል አንድ የበታች ፍርድ ቤት ባለፈው ሰኔ ያሳለፈውን ውሳኔ ጠቅላይ ፍርድ ቤቱ ውድቅ አድርጎታል። የባይደን አስተዳደር ባለሥልጣናት ለቪኦኤ እንደተናገሩት በአሁኑ ወቅት በፕሮግራሙ ተመዝግበው የሚገኙ ከፍርድ ቤት የሚሰጣቸው ሰነድ ላይ የተቀመጠውን መመሪያ እንዲከተሉ መክረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። አሜሪካዊቷ የቅርጫት ኳስ ተጫዋች ብሪትኒ ግራይነር ሩሲያ ውስጥ አደንዛዥ መድኃኒት በመያዝ ተከሳ ትናንት የዘጠኝ ዓመት እስራት ከተፈረደባት በኋላ ሁለቱ አገሮች በእስረኞች ልውውጥ ላይ ለመነጋገር ዝግጁ መሆናቸውን ዛሬ አስታውቀዋል። የሚጨስ የአሺሽ ዘይት ወደ ሩሲያ ይዛ ገብታለች በሚል ተይዛ ጉዳዩዋ ሲታይ የከረመው ግራይነርን የሩሲያ ፍርድ ቤት ትናንት ማምሻውን ካሳለፈው የእስራት ፍርድ በተጨማሪ የአስራ ስድስት ሺህ አምስት መቶ ዘጠና ዶላር የገንዘብ ቅጣትም ጥሎባታል። ግራይነር የተያዘችው ሩሲያ ዩክሬንን ከመውረሯ አንድ ሳምንት በፊት ሲሆን ሩሲያ ጉዳዩን የያዘችበት ሁኔታ ዩክሬንን ከወረረች በኋላ ከረር ብሎ ነበር። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት ቃል ፕሬዚደንት ቭላዲሚር ፑቲንና የአሜሪካው አቻቸው ጆ ባይደን ከዚህ በፊት በተስማሙበት መሰረት በስማ በለው ዲፕሎማሲ አማካኝነት በእስረኞች ልውውጥ ላይ ለመነጋገር ዝግጁ ነን ብለዋል። አሜሪካኖቹ እንደ ገና ጉዳዩም በአደባባይ ዲፕሎማሲ ለመነጋገር ከወሰኑ ግን ያ የራሳቸው ውሳኔ ነው። እንደውም ችግራቸው ይህ ነው ሲሉም አክለዋል ላቭሮቭ። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ዋሽንግተን በተለመደው ዲፕሎማሲያዊ መንገድ ከመስኮብ ጋር ለመነጋገር ዝግጁ ነች። የብሪትኒ ግራይነር ጥፋተኛ መባልና ካልአግባብ መታሰር በእርሷ ላይ የተፈጸመውን ኢፍትሐዊ አድራጎት ያባበሰ ነው ብለዋል። ብሪትኒ ግራይነርን በተመለከተ የድምፅ ማጉያ ዲፕሎማሲ መከተል የሚፈጥረው ቢኖር የእስረኛ ልውውጥ የማድረግ እድልን ማጨናገፍ ነው ስትል ክሬምሊን ከዚህ በፊት አስጠንቅቃ ነበር። የአሜሪካው ፕሬዚደንት ጆ ባይደን ፍርዱ ተቀባይነት የሌለው ነው ብለዋል። ብሪትኒ ግራይነር ሆን ብላ ወንጀል የመፈጸም ሐሳብ እንዳልነበራት ለዳኛው አቤቱታ አቅርባ ነበር። ውጋቷን ለማስታመም ሐኪም አዞላት የሐሺሽ ዘይት ትጠቀም እንደነበር ብሪትኒ ተናግራለች። የፈጸመችውም ስተት ሆን ብላ እንዳልነበርና ዳኛውም የሚሰጡት ብይን ሕይወቷን የሚገታ እንደማይሆን ተስፋ አድርጋ ነበር። ለሕክምናና ለመዝናኛ ሐሺሽና ውጤቶቹ በአብዛኛው የአሜሪካ ግዛቶች ውስጥ ሕጋዊ ሲሆኑ፣ ሩሲያ ውስጥ ግን በማንኛውም መልኩ መጠቀም የተከለከለ ነው። ዩናይትድ ስቴትስ ውስጥ ባለፈው ወር ብቻ ከግማሽ ሚሊዮን በላይ ሰው መቀጠሩንና የስራ አጥነት መጠኑም በከፍተኛ ሁኔታ ማሽቆልቆሉን የሀገሪቱ የስራ እና ስታቲስቲክስ ቢሮ ዛሬ አስታውቋል። የዋጋ ግሽበትና የኢኮኖሚ ድቀት ስጋት እያለም ባለፈው ወር 528 ሺ ሰው የተቀጠረ ሲሆን የስራ አጥነት መጠኑም ወደ ሶስት ነጥብ አምስት በመቶ መውረዱ ተገልጿል። አጠቃላይ የሀገር ውስጥ ምርቱ በመጀመሪያዎቹ ሁለት ሩብ ዓመታት በተከታታይ ቢወርድም በብዙ የምጣኔ ሀብት ባለሙያዎች ዘንድ የስራ እድሉ መስፋት ኢኮኖሚው የከፋ ድቀት ውስጥ እንዳይገባ ታድጓል የሚል እምነት እንዳለ እየተነገረ ነው። ባለፈው ወር ይፈጠራል ብለው ኢኮኖሚስቶች የገመቱት አዲስ የሥራ ዕድል 250 ሺህ ነበር። ክብራትና ክብራን ለአርብ ምሽት ያዘጋጀነው ዜና በዚሁ ተጠናቋል። ስርጭታችንን እስከ አራት ሰዓት እንደምትከታተሉ ተስፋ አድርጋለሁ። በእኔ በኩል መልካም ምሽት። እንግዱን ለዓለም ዜናዎቹ እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ወይዝ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሐምሌ 29 2014 ዓ ም ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ እና በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ተላለፈ ይገኛል። አሁን ወደ ቀዳሚው የአብይር ዘገባችን እናልፋለን። ወደ መቀሌ ተጉዘው የተመለሱት የዩናይትድ ስቴትስ የአውሮፓ ሕብረትና የተባበሩት መንግስታት ልዩ መልእክተኞች እንዲሁም የተለያዩ ሀገራት አምባሳደሮች ያንጸባረቁት አቋም እንዳሳዘነው የኢትዮጵያ መንግስት አስታውቋል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እንዳሉት የልዩ መልእክተኞቹና የአምባሳደሮቹ ቡድን የሰላም ውይይቱ የማያወላውል ቁርጠኝነት እንዲኖር ግፊት አላደረጉም፣ ይልቁኑ መሆኑም የልኡካን ቡድኑ ሌላኛውን ወገን በማባበልና ያስቀመጣቸውን ቅድመ ሁኔታዎችም በማሟለት ተግባር ውስጥ መግባቱን በመግለጽ በሁኔታው ማዘናቸውን አስታውቀዋል። የሰላም ውይይቱ መካሄድ ያለበትም በአፍሪካ ህብረት መሪነት መሆን እንዳለበት ጠቅሰዋል። መቀሌ ላይ መግለጫ የሰጡት የህወሀት ቃል አቀባይ ጌታቸው ረዳ በበኩሏቸው ተቃውሟቸው በአፍሪካ ህብረት ላይ ሳይሆን ተቋሙ በመደባቸው ሰዎች ላይ መሆኑን አመልክተዋል። ወደ መቀሌ ተጉዘው የተመለሱት የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ባወጡት መግለጫ በትግራይ ክልል መብራት፣ ስልክና ባንክን የመሳሰሉ መሰረታዊ አገልግሎቶች መጀመራቸው አስፈላጊ መሆኑን ገልጸዋል። አምባሳደር ሬድዋን ግን የመሰረታዊ አገልግሎቶች መመለስ ከሰላም ውይይቱ መጀመርና ከአስቻይ ሁኔታዎች መፈጠር ጋር ተያይዞ የሚታይ መሆኑን የጠቆሙት። በዚህ ጉዳይ እስክንድር ፍሬው ተከታዩን ዘገባ ልኳል። ለሰሜን ኢትዮጵያው ጦርነት ሰላማዊ እልባት ለማስገኘት የሚያስችል ውይይት እንዲጀመር የሚደረጉ ጥረቶች በተጠናከሩበት በዚህ ወቅት በተለያዩ ወገኖች የተያዙ ወቅታዊ አቋሞች ይፋ እየተደረጉ ነው። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬዳዋን ሁሴን ወደ መቀሌ ተጉዞ ለተመለሰው የልዩ መልእክተኞችና የአምባሳደሮች ቡድን ያደረጉት ገለጻም የኢትዮጵያን መንግስት እይታ አመላክቷል። አምባሳደር ሬዳዋን ያደረጉት ገለጻ የዩናይትድ ስቴትስ የአውሮፓ ሕብረትና የተባበሩት መንግስታት ልዩ መልእክተኞች እነዚሁም የተለያዩ አገራት አምባሳደሮች ቡድን መቀሌ ደርሶ ከተመለሰ በኋላ የመጀመሪያው ነው። መንግስት ቡድኑ በያዘው አቋም ማዘኑን አምባሳደር ሬዳዋን ተናግረዋል። እሳቸው እንዳሉት ቡድኑ ለሰላም የማያወላውል ቁርጠኝነት እንዲኖር ግፊት አላደረገም። ይልቁን የልዑካን ቡድኑ ሌላኛውን ወገን በማባበልና ያስቀመጣቸውን ቅድመ ሁኔታዎችን በማሟላት ተግባር ውስጥ ገብተዋል በማለት አስረድተዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር እና የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔት ዌበር እንደዚሁም በኢትዮጵያ የሚገኙ የዩናይትድ ስቴትስና የአንዳንድ አውሮፓ ሀገራት አምባሳደሮች የሚገኙበት ቡድን ወደ መቀለ የተጓዘው ባለፈው ማክሰኞ ነው። የልዩ መልእክተኞቹ እና የአምባሳደሮቹ ቡድን በመቀለ ቆይታው የትግራይን ክልል እያስተዳደሩ ከሚገኙት የህዋት መሪዎች ጋር ውይይት አድርጓል። የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ጉዞውን አስመልክቶ ባወጡት መግለጫ መብራት፣ ስልክና ባንክን የመሳሰሉ መሠረታዊ አገልግሎቶች በፍጥነት መመለሳቸው አስፈላጊ መሆኑን እንደሚያምኑ ጠቁመዋል። ይህንንም ቀደም ሲል ከኢትዮጵያ መንግስት ጋር መወያየታቸውን አመልክተዋል። በጦርነቱ ለተጎዱት የትግራይ የአፋርና የአማራ ክልሎች ያልተገደበ የእርዳታ ተደራሽነት እንዲኖር ማድረግ ወሳኝ መሆኑንም ጠቅሰዋል። በገንዘብ በነዳጅና በማዳበሪያ ላይ አለ ያለው ገደብ መነሳቱም አስፈላጊ መሆኑን የዩናይትድ ስቴትስ ና የአውሮፓ ህብረት ልዩ መልእክተኞች ያወጡት መግለጫ አመልክቷል። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን በመግለጫው በተጠቀሱት ነጥቦች ላይ የመንግስትን አቋም አብራርተዋል። በትግራይ ክልል መብራት፣ ስልክና ባንክን የመሳሰሉ መሠረታዊ አገልግሎቶችን የመመለሱ ጉዳይ ከሰላም ውይይቱ ጋር ተያይዞ እንደሚታይ ነው የጠቆሙት። የሰላም ውይይቱን በመጀመር ያንን ለማድረግ የሚረዱ አስቻይ ሁኔታዎች መፍጠር እንደሚያስፈልግ ነው ያመለከቱት። ወደ ትግራይ ክልል ያልተገደበ የሰብአዊ ድጋፍ ተደራሽነት እንዲኖር የማድረጉ ጥያቄም ቀደም ሲል የተመለሰ መሆኑን አስረድተዋል። የህወሓት ቃል አቀባይ ጌታቸው ረዳ መቀሌ ውስጥ በሰጡት መግለጫ መሠረታዊ አገልግሎቶችን እንደገና የማስጀመሩ ጉዳይ ከልዩ መልዕክተኞቹና ከአምባሳደሮቹ ቡድን ጋር ውይይት ከተደረገባቸው ነጥቦች አንዱ መሆኑን ተናግረዋል። መሠረታዊ አገልግሎቶቹን ለመቀጠል የሚመጡ ሰዎችን ሙሉ ደህንነት ለመጠበቅ ፈቃደኛ መሆናቸውን ለልዑካን ቡድኑ እንደገለጹም አስታውቀዋል። የልዩ መልእክተኞቹና የአምባሳደሮቹ ቡድን አባላት ደግሞ መሠረታዊ አገልግሎቶቹን የመቀጠሉን ሥራ ለመከታተልና እስከ መጨረሻው ለማድረስ የገቡትን ቃል እንደሚያከብሩ እምነታችንን ገልጸንላቸዋል ብለዋል አቶ ጌታቸው የህወሓት መሪዎች ከዚህ ቀደም በሰጧቸው መግለጫዎች በአፍሪካ ህብረትና የአህጉራዊው ተቋም የአፍሪካ ቀንድ ልዩ መልእክተኛ በሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጎን ኦባሳንጆ ላይ እምነት እንደሌላቸው አስታውቀዋል ይህንኑ ያብራሩት አቶ ጌታቸው ተቃውሟቸው በአፍሪካ ህብረት ላይ ሳይሆን ተቋሙ በመደባቸው ሰዎች ላይ እንደሆነ ተናግረዋል። ህወሓት የአፍሪካ ህብረት ከመደባቸው ኦሊሴጎን ኦባሳንጆ ይልቅ የኬንያውን ፕሬዝዳንት ሁሩ ኬንያታን ለአደራዳሪነት እንደሚመርጥ ማስተዋወቁም ይታወሳል። የአፍሪካ ህብረት በበኩሉ ለኦሊሴጎን ኦባሳንጆ ያለውን ድጋፍ በተደጋጋሚ ገልጿል። ኦባሳንጆ በዛሬው ዕለትም ይህንኑ የኢትዮጵያ የሰላም ውይይት ጥረት በተመለከተ ለህብረቱ የሰላምና ጸጥታ ምክር ቤት ገለጻ አድርገዋል። በትናንትናው ዕለት ደግሞ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር፣ የአውሮፓ ህብረት ልዩ መልእክተኛ አኔት ዌበር እና የተባበሩት መንግስታት ልዩ መልእክተኛ ሃናቴትን ማነጋገራቸውን የአፍሪካ ህብረት አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዓለም አቀፍ ልዑካን አማካኝነት በኢትዮጵያ እንዲጀመር ጥረት እየተደረገ ያለው የሰላም ሂደት ዙሪያ በቀጥታ ተጎጂ የሆኑ ተፈናቃዮችን አነጋግረናል። በቅድሚያ ወደ መቀሌ እንውሰዳችሁና ሙልጌታ ጽሀ የተወሰኑ ነዋሪዎችን በዚሁ ጉዳይ አነጋግሯል፤ ቀጥሎ ይቀርባል። ከምዕራብ ትግራይ ቃፍታ ሑማራም ትርካን ከሚባል አካባቢ ተፈናቅለው በመቐለ ከተማ በተፈናቃይ ማዕከል ውስጥ የሚኖሩ ወይዘሮ ህይወት ካልኣዩ የተባሉ በጦርነቱ ምክንያት ከልጆቻቸው መለያየታቸው ይገልጻሉ። በአሁኑ ጊዜም የጤና ችግር አለብኝ ያሉት ወይዘሮ ህይወት በቂ ሕክምና እንደማያገኙም ገልጸዋል። ከመፈናቀላቸው በፊት በግብርና ሥራ ይተዳደሩ እንደነበር ገልጸው በአሁኑ ጊዜ ግን የሰው እጅ ጠባቂ ሁኛለሁ ብለዋል። ሰላም ሰፍኖ ወደ ቀያቸው ለመመለስም እንደሚናፍቁ ነው የተናገሩት። ሰላም ኮይኑ ፍትሕ ክሰፍነሎ እቶም ደቀና ወዲ ቆንቋር የምንየውን ሰላም የሚሰፍን ከሆነ ፍትሕ መስፈን አለበት። ወድቀው የቀሩ ልጆቻችን በማን እዚያ እንደቀሩ መታወቅ አለበት። እኛ ሰላም ነው ፍላጎታችን። ቀድሞም ሰላም እንፈልግ ነበር። አሁንም ሰላም ነው የምንፈልገው። በጉልበታችን ቆፍረን እንኖራለን። የወደመው ሀብታችን እንመልሰዋለን። ሰላም ይሁን እንጂ ሀብታችን ይመለሳል። በአንዲት ላም የጀመርነው መቶ ሀምሳ አድርሰን ነበር። ምዕራብ የእንጀራ የሀብት የጤና አገር ነው። ወደዛ ትመለሳላችሁ ስንባል ደስ ይለናል። ነው ያሉት አለቃ ገብሪ ሆት ወልዱ የተባሉ ሌላ ተፈናቃይ በበኩላቸው ሰላም ለማምጣት እየተደረገ ያለው እንቅስቃሴ ተስፋ ሰጪ ነው ብለው በቶሎ የህዝቡ ችግር እንዲፈታ ተግባራዊ እንቅስቃሴ መጀመር አለበት ብለዋል ናይ አሜሪካ ናይ ሕብረት አውሮፓ ካልኦት ናይ እንግሊዝ ናይ ጣሊያን የአሜሪካ የአውሮፓ እንዲሁም ሌሎች የኢንግላንድና የጣሊያን ተወካዮች መቀለ መጥተው ውይይት ማካሄዳቸው በመገናኛ ብዙሃን ስሰማ በጣም ደስ ነው ያለኝ። ሰላም ይመጣል በማለት ደስ ብሎኛል። የእኔ ፍላጎት ሂደቱ እንዲፋጠን ነው። ወደ አገሬ እንድመለስ እንዳመርት ነው የምፈልገው። እዚህ እኮ በሞትና በሕይወት መካከል ነው ያለነው። በአስቸኳይ ወደ ቀያችን ተመልሰን አምርተን እንድንጠቀም ነው ምኞቴ ነው ያሉት። በመቀለ ከተማ በወርቅና ብር የጌጣጌጥ ሥራ ተሰማርተው ይሰሩ እንደነበሩ የተናገሩት አቶ ማዓሾ አርአያ የተባሉ በበኩላቸውም ጦርነቱ በስራችን ትልቅ ተጽዕኖ አሳድሯል ብለዋል። ሰላም ለማስፈን እየተደረገ ያለው እንቅስቃሴም እንደሚደግፉ ተናግረዋል። ወርቅና ብር እንሰራ ነበር። አሁን አንድ ዓመት ከስድስት ወር ምንም ሥራ የሚባል ነገር የለም። ቁመናል በቃ ጭራሽ ማለት ነው። ህዝቡ አሁን ወርቅ የሚሸጥ እንጂ የሚገዛ ሰው የለም ምክንያቱም ረሃብ አለ፣ ችግር አለ፣ ባንክም የለም። ኬታም ጥሶ ሊገዛ ነው ወርቅ አሁን አሁን ተቸግረናል። በጣም አሁን የመጡት እንግዶች በሁለቱም በኩል በጣም በጣም ጫና ማድረግ አለባቸው። ምክንያቱም ከዚህ በፊት የነበረ ምንም ለውጥ አላየንም። ምንም ምንም ለውጥ አላየንም። አሁን ግን በሁለቱም በኩል ጫና አድርጎ ህዝቡ ሰርቶ እንዲገባ ህዝቡ ሰላም እንዲያገኝ ጫና ማድረግ አለባቸው ባይ ነው። ኃይለሥላሴ ሰለሞን የተባለ የመቀለ ከተማ ነዋሪ በበኩሉ የሰላም ጅምሮ ያው ደስ ይላል። በፌዴራልም በክልልም እንግዲህ እንግዶችን መጥተዋል። ለዚህ የነዚህ ሰዎች መምጣት ያው ልክ እንደ ጥሩ አጋጣሚ ሆኖ የባለፈውም ወደ ህግ ቀርቦ ያው ያጠፋም እንዲቀጣ፣ ያላጠፋም በህግ እንዲታይ። አሁን የትግራይ ህዝብ ያለበት ሁኔታ በጣም አስቸጋሪ ሁኔታ ነው። ለዚህ ይህን ሁኔታ እንዲፈታ ደግሞ ያው የነዚህ የመጡ እንግዶችና የፌዴራልም የክልልም ተስማምቶ ያው ባንክም ይሁን ስልክ ሁሉ እነዚህ መሰረተ ልማቶች የሚባሉ መጀመር አለባቸው ብዬ አምናለሁ። የትንታኔ መጽሔቱን ነው እየተከታተላችሁት ያላችሁት። በዚሁ የሰላም ሂደት ዙሪያ የትግራይ ተፈናቃዮችስ ምን አይነት አስተያየት አላቸው? ዘጋቢያችን አስቴር ምስጋናው የተወሰኑትን አነጋግራለች። በማዕከላዊ ጎንደር ዞን ዳባቶ ወረዳ ሸመላኮ መጠለያ ጣቢያ የምትገኘው ሰላማዊት ፋንታሁን ከትግራይ ክልል ሽራሮ ከተማ እንደመጣች ትናገራለች። ጥቅምት 24 2013 ዓ.ም ጦርነቱ ሲጀመር ሲቪል የለበሱ ሰዎች መጥተው መታወቂያቸውን አይተው ማንነታቸውን ሲያውቁ ጥቃት እንደሰነዘሩባቸው ትናገራለች። በዚህም አካላዊና ስነ ልቦናዊ ጥቃት በእኔና በእናቴ ላይ ተፈጽሞብናል ትላለች። ያው ከሽራሮ ስንመጣ ብዙ ጥቃቶች ደርሰውብኛል፣ ጾታዊ ጥቃት ደርሰውብኛል። እንዲሁም እኔ ላይ ሆነ ማዘር ላይ ደግሞ የድብደባ ጥቃት ደርሰውብናል። የፌዴራል መንግስት ከህወሀት ጋር በቅርቡ ሊያደርግ ስላሰበው የሰላም ድርድር ዙሪያ ያላትን አስተያየት ጠይቀናት ነበር። እኔ ያለኝ አመለካከት ያው ሀገር ሰላም ሆኖ የሞቶ ሄዳ ነው፣ በሰላም እንዲኖር ነው። ይህን የበቃ ምንም የድሀ ልጅ አይለቅ ነው የምል። ምክንያቱም ጦርነት ለእኛ ህዝብ በቃ። እነሱም እኮ የኛ ወገኖች ናቸው፣ የእኛ ህዝብ ናቸው። ገንስተዋል ደንተዛ እንደናል እና ሰላም ድርድሩ ቢመጣ እኔ ደስ ነው የሚል፣ በእኔ በኩል ማለት ነው። ሁሉም ሰው እኳ አንድ አይደለም እና እኔ በትግራይ ህዝብ ላይ ምንም ጠላቻ ሆነ ነገር የለኝ፣ ግን እነዛ ጥቃት ያደረሱ ሰዎች ብቻ ነው የምጠላቸው እንጂ ሰላም ቢሆን ደስ ነው። እዛ ያለ ህዝብም የኔ ህዝብ ነው፣ ስጋዬ ነው። እነሱም በራብ በሱ በበሱ በማይረባ ፖለቲካ ነው እንግዲህ የድሃ ልጅ የሚያልቅ ያለ። እነሱም እየተሰቃዩ ነው። እኛም እዚህ ምንም እኛን ያል ደርሶም እየኖርነ አይደለንም እና ሰላሙ ጥሩ ይመስለኛል። በዚሁ መጠለያ ጣቢያ የሚገኘው ሙሉጌታ አስማማው አስራ ሰባት ዓመት በኖርበት የትግራይ ክልል በማንነቱ ምክንያት ተገፍቶ እንደወጣ ይናገራል። መጀመሪያ ላይ የትግራይ ስቀመጥ አስራ ሰባት ዓመቴ ነው። ከዛ ከምቀመጠው እና ሚስት የነበረሹ ትግሬ ናት። የሁለት ልጆች አባር ነኝ። ሁለት ልጆች ከዛ ቀርተዋል። በህይወት ይኑሩ አይኖርም ማውቀ ጉዳይ የለ። በቅርቡ ሊደረግ ስለታሰበው የሰላም ድርድርም ያለው አስተያየት አለ። እነሱ ከወንበር ላይ ሆነው እዚህ ነው የሚያጋጫሉ። የሚሞት ያለ የድሃ ልጅ ነው ንብረት የሚወድ ያለ የድሃ ንብረት ነው። ወንበር ላይ ሆነው ማጋጨት ትርጉም የለውም። ግን ለሰላም ድርድሩ ቢፈታና እኛም ደግሞ ወደ ልጆቻችን ካሉ ተለሉም አንድም ልኩም ባወቅ ነው ወደ ሰላም ቢገባ ነው የምለው እኔ ምክንያቱም ያው ከጥብ እቺ ሳራችን የበዛው እንጂ ያው ከጥብ ጥቅም እንደሌለው ነው ማንም የሚያውቀው ያለ እና ወደ ሰላም ብፈታ ነው የምለው እኔ። በሰሜን ኢትዮጵያ በተካሄደው ጦርነት በጦርነቱ የቀጥታ ተጎጂዎች ሊደረግ በታሰበው የሰላም ሂደት ዙሪያ ያላቸውን አስተያየት ነው እየሰማችሁት ያላችሁት። ይህንኑ የሰላም ሂደት በተመለከተ ዘጋቢያችን መስፍን አራጌ ደግሞ ከአፋርና ከአላማጣ የተፈናቀሉትን አነጋግሮ ተከታዩ ልኳል። አቶ ከድር አህመድ በጦርነቱ ምክንያት ይኖሩበት ከነበረው የአፋር ክልል ሰሜናዊ ዞን ዋና ከተማ አባአላ ከነ ቤተሰቦቻቸው ተፈናቅለው ሰመራ ከሚገኙ ዘመዶቻቸው ጋር ተጠልለው መኖር ከጀመሩ ወራት እንዳለፋቸው ይናገራሉ። በጦርነቱ የህይወት መስዋዕትነት የከፈሉ ቤተሰቦቻቸውን የወደመ ንብረታቸውን በማስታወስ ወደ ሰመራ የመጣንበት ዋናው ምክንያት በህወሀትና በብልጽግና መንግስት መካከል በተደረገው ጦርነት ምክንያት ነው። ቀያችን ለን የመጣነው ወደዚህ ደረሰብኝ ብዬ የምናገረው ችግር የሄተ ልጅ በራሴ አስተምሮ ያሳደግኩት የሄተ ልጅ በዛ ጦርነት ተሰውቶብኛል። ንብረት ደግሞ ጥረን ግረን ያፈራ ነው ንብረት በአባላ ከተማ የነበረን ንብረት ደግሞ በዛ ጦርነት ምክንያት ሙሉ በሙሉ ወድሞብናል። አሁንም ደግሞ የጦርነቱ ጠባሳ ከላያችን ላይ አልተቃረፈም። ሰማራ እንግዲህ ቤተሰቦቻችን ጋር ነው እዚህ በተለያየ በመንግስት ስራም በራሳቸው ስራ የሚኖሩ ቤተሰቦቻችን አሉ እዚህ። ስለዚህ በዛች ቤተሰብ ጋ ነው በብዛት የምንኖረው። ወደዛ ለመመለስ ደግሞ አስተማማኝ የሆነ የጸጥታ ሁኔታ የለም እስካሁን። ምክንያቱም ስጋቶች አሉ። ይደረጋል በተባለው ድርድር ዙሪያ ሁለት አይነት አስተያየት አለኝ ይላሉ አቶ ከድር፣ ድጋፍና ቅሬታ። በእርግጥ ድርድርና እርቅ ሰላም እንደሚያስፈልግ ማንኛውም ሰው ያውቃል። መንግስት አሁን ከህወሓት ጋር እያደረገ ያለው የሰላም ድርድር በአንድ ጎን እደግፈዋለሁ፣ በሁለተኛ ጎን ደግሞ ቅሬታ አለኝ። ምክንያቱም የችግሩ ሰለባ የሆነው የአፋር ህዝብ የዳር ተመልካች ሆኖ እዛ አካባቢ ላይ ያ የተፈጸመው ችግሮች እና አሁንም ያሉ ስጋቶች የክልሉ መንግስት ይሁን የፌደራል መንግስት በምን መንገድ መቅረፍ ያለበትን ሁኔታ ከህብረተሰቡ አካል ምክንያቱም የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ወጣቶች አሉ፣ የዚህ ጦርነት ጉዳተኞች አሉ። ስለዚህ ይህን ህብረተሰብ ሳያማክን የሚደረገው የእርቅ ሰላም ወይም ድርድር ደግሞ ፍሬ ያፈራል የሚል እምነት የለኝም። ዛቢ አላም መጋል የሚባል አካባቢ እስከ በራህለ ጥግ ድረስ አሁን ደግሞ የህወሀት ሀይሎች ምሽግ እንደያዙ ነው ያለው። እርቅ ሰላም ፍሬያማ እንዲሆኑና ለወደፊት ደግሞ የሁለቱም ተቆራባቸው የሆነ ህብረተሰብ አስተማማኝ እና ዘላቂ ሰላም እንዲኖር ከትግራይ በኩልም ከአፋር በኩል በዚህ እየተደረገ ያለው እየተባለ የሚጠራው የእርቅ ሰላም ክለት ውስጥ ተሳታፊ መሆን አለባቸው። እለት ከእለት የሚገናኙት እነዚህ ህብረተሰብ ከዳሉል እስከ ያለው ድረስ የሚያዋስነው እነዚህ ሁለቱ ክልሎች በግጦሽ በንግድ ሂደት የሚገናኙት እነዚህ ህብረተሰብ ናቸው። ለወደፊቱ የደሴ ከተማ ነዋሪ የሆኑት ሌላው አስተያየት ሰጪ በጦርነቱ ከፍተኛ ጉዳት ደርሶባቸው የሕክምናና የምክር አገልግሎት ማግኘታቸውን ይጠቁማሉ። አያይዘውም ድርድሩ ተጎጂዎችን የሚከስ አጥፊዎችን ተጠያቂ የሚያደርግ መሆን አለበት ብለዋል። የምኖረው ደሴ ከተማ ነው፣ ቧንቧ ውሃ ክፍለ ከተማ። ለደህንነቴ ስል ስሜን ለመግለጽ አልፈለኩኝም። በጦርነቱ ምክንያት የደረሰብኝ ከፍተኛ ጉዳት ነው። አካላዊ፣ ስነ ልቦናዊ ና ስነ አእምሯዊ ጉዳት ነው። በጣም የደረሰብኝ ይህ ነው የማይባል ዘግናዊ ነገሮች ናቸው የደረሱብኝ። በእኔ በኩል ዞሮ ዞሮ ከቤት ኖሮ ኖሮ ከሞት አይቀርም እንደሚባለው ሁሉ በመልካምነቱ የማይባቸው ጎኖች አሉ። ድርድሩ ለሀገርና ለህዝብ ይጠቅማል ተብሎ የሚታሰብ ከሆነ ወንጀለኞችና ጥፋተኞች በፍትህ አደባባይ የሚቀርቡበት አካሄድ ሲኖር፣ ተጎጂዎችም የደረሰባቸውን በደል እንባቸውን የሚያብስላቸው የሚያደርቅላቸው አካል ሲኖር፣ እነዚህ ነገሮች አስፈላጊ ናቸው ተብሎ በብዙሀን የሚታሰብ ከሆነ ምንም ምንክንም የምለው ነገር የለም ግን የመጀመሪያ ጥያቄ ጥፋተኛና ወንጀለኛ ለህግ ሳይቀር ይደረጋል ተብሎ ከታሰበ እንደ አንድ ኢትዮጵያዊ፣ እንደ አንድ ጉዳተኛ የሚሰማኝ ስሜቶች አሉ። ፍትህ የሚገኝበት ጥፋተኛ ጥፋተኝነቱን ሊረጋገጥ የሚችልበት የህግ አግባብ ካለ፣ ተበዳይ ወገኖች ደግሞ ተገቢውን ኮምፔንሴሽን ማግኘት የሚችሉበት እና ጥፋተኛውም ጥፋተኛ ነኝ ብሎ የሚናዘዝበት አግባብ ካለ መቼም ፍትህ ከዚህ የዘለለ ይሆናል ብዬ አድማጮች በጦርነቱ ምክንያት የተፈናቀሉ ሰዎች በኢትዮጵያ ሊደረግ በታሰበው የሰላም ሂደት ዙሪያ ያላቸው አስተያየት ዙሪያ ያሰባሰብ ነው። ይሄ ብቻ አይደለም። ሙሉውን በቀዳሜው ምሽት መሰናዷችን ታደምጣላችሁ። አሁን ወደ ተከታዩ ዘገባ ነው የምናልፈው። በአዲስ አበባ ከተማ በክረምቱ እየጣለ ያለው ከባድ ዝናብ የሚያስከትለው ጎርፍ እንደ ወትሮ ሁሉ በሕይወትና በንብረት ላይ ጉዳት እያደረሰ ነው። ባለፈው እሁድ በከተማው አዲስ ክፍለ ከተማ አማኑኤል ሆስፒታል አካባቢ በተከሰተ የጎርፍ አደጋ የሌሎችን ሕይወት ለማዳን ሲጥር የነበረ አንድ ታዳጊ ወጣት ለሞት ተዳርጓል። የሟቾቹም ቤተሰቦች ጨምሮ ንብረታቸውን በሙሉ ያጡ የአደጋው ተጎጂዎች ለችግር መጋለጣቸውንም ይገልጻሉ። በክረምቱ የጎርፍ አደጋ የሁለት ሰዎች ህይወት ማለፉን ለአሜሪካ ድምጽ የገለጸው የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ለተጎጂዎች ስለሚያደርገው ድጋፍ ለተነሳለት ጥያቄም ምላሽ ሰጥቷል። ኬኔዲ አባተ ዝርዝራለሁ በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ወረዳ 3 አማኑኤል ሆስፒታል አካባቢ የሚገኘው ይህ ስፍራ የዘንድሮ ክረምት ጠባሳውን ካሳረፈባቸው አካባቢዎች አንዱ ነው። ሐምሌ 24 እሁድ ዕለት ከማለዳው ጀምሮ የጣለውን ከፍተኛ ዝናብ ተከትሎ በጎርፉ ውሃ የተሞላ መጋዘን ተደርምሶ ከስሩ በሚገኙ መኖሪያ ቤቶች ላይ በመውደቅና ጎርፉን ወደ ቤቶቹ በማስተላለፍ የአንድ ታዳጊ ወጣት ልጅ ህይወት እንዲያልፍ ምክንያት ሆኗል። በዕለቱ ከቀኑ ዘጠኝ ተኩል አካባቢ በተከሰተው በዚህ አደጋ ሁለት ሰዎች ደግሞ ከፍተኛ ጉዳት የደረሰባቸው ሲሆን በስፍራው የነበሩ ስድስት ቤቶችም ከነ ንብረታቸው እንዳልነበሩ ሆነዋል። ክረምት በመጣ ቁጥር መጋዘኑን አልፎ የሚመጣው ጎርፍና የመጋዘኑ ፍሳሽ ስጋት ሲፈጥርባቸው መቆየቱን የሚገልጹት የአደጋው ሰለባዎች ይህንንም ለሚመለከታቸው የመንግስት አካላት ሲያሳውቁ መቆየታቸውን ይገልጻሉ። መኖሪያ ቤታቸው በጎርፉ በመውደሙ ምክንያት የሟች ልጃቸውን የኢዮብን ሐዘን ከእነመላ ቤተሰባቸው በተጠጉበት የዘመድ ቤት የተቀመጡት አቶ ወልደ ማርያም ሸዋ ለአስርት ዓመታት የዘለቀው ስጋታቸው እልባት ማግኘት አለመቻሉ በስተ መጨረሻ ልጃቸውን እንዳሳጣቸው ይገልጻሉ። እኔ ሰላሳ ዓመት በሙሉ እዛ አካባቢ እንደዚህ ስንቸገር ኖረናል። ሰላሳ ዓመት በሙሉ እና እየሄድኩኝ በየቦታው በየክፍለ ከተማው በወረዳው በሁሉ የወረዳ አመራሮችን ይዤ እመጣለሁኝ። እንደገና ደስ ሲላቸው መጋዘኑ ለቆዳ ሼባ ሌዘር ነበር የተከራየው። በቤታችን በኩል ደምንና በቃ የቆዳ ፍቅፋቄ ነበር የሚወጣው። በጣም ብዙ ጊዜ አንድ ጊዜ እንደውም ባካችሁ ብዬ ልመና አድርጌ ባካችሁ፣ ውሃ ይገባብኛል እና ባካችሁ ስንል ንግድና ኢንዱስትሪ የሚሰሩ ልጆች አሸጉት። ካሸጉት በኋላ በአስቸኳይ እንድትከፍት ተብሎ በግድ ልጆቹ ታስረው እንደገና ተከፈተ፣ እና ያን ቀን ሆን አደጋ የደረሰለት እኔ እዚህ ነበርኩኝ። የአንድ የታመመ ልጅ ልጠይቅ ነበረ የመጣሁት እዛ ጋር። እኔ ያሁን ብኖር ወደ አሁን እንጂ መሞተ። በዚህ ግሬ እንዴት አመልጣለሁ? እንደገና ታዲያ አሁን አሁንም ይህንን በዘመድ ቤት ነው የልጃችን ለቅሶ እያለቀስን ያለ ነው። ንብረታችን በሙሉ ወድማል። ወደ እንዴት ነው የመሬት መንቀጥቀጥ አለ አይደለም፣ እንደዛ ተቀበረ። በቃ በሙሉ ተቀበረ ንብረታችን እና እንደዚህ ስቃ ያመጡብን። እንደዚህ እየተናገርን የህብረተሰቡን እንትን አያጤኑትም፣ ችግሩን አያጤኑትም። ኧረ ልሞት ነው እያልክ በሞት ባጠገብህ እያለ እያንጃ በበ ምን ልሆን እስኪ ንገረኝ እስኪ። በቃ ጊዜን አጣሁት። ያውን አንዷንም ደግሞ ይገርማል። ሪከቨር ውስጥ ነች ነብሷን አታውቅን አሁን ማደራ የለን የምንለብሰው እውነቴ ነውን። አንድ ዘመዴ ነው ይህንን ይዞብልኝ የመጡት። የሟች እናት ወይዘሮ ገነት ጀማል ደግሞ ይህን ይላሉ። ልጄ ተስፋ የሚሰጠኝ ልጅ ነው አለኝ የምለው ከጎኔ ነው፣ ከጎኔ ይሆናል ብዬ በጣም የመካበት ልጅ ነበር። የአስራ አምስት ደቂቃ ልዩነት ነው ልጄን ያጣሁት። እሑድ ዕለት እራሱ ከእዚህ እዚህ ነበር። በአጋጣሚ ልጄ ጠዋት ቁርሱን አብሬውኝ ነው ቁጭ ብሎ በልቶ ልብሱን ለብሶ እይኝ ነው ያለኝ። እኔ አላይህም ነው አልኩት። እውነት በጣም በቃ እሳት የሆነብኝ ነገር እሱ ነው። እያየሽኝ እስቲ ሄጄ ልምጣ ላይ ቤት በሚልበት ሰዓት፣ አንተ ልጅ እኔ በሙሉ አይን እንዳይ ካልፈልግም ነው ያልኩት። ጠዋት ሆኖ ማለት ነው ከዛ እንደዚህ ፊቴን እንዲያዙሩ ነው እይኝና ሊድ ነው ያለኝ። እኔ ስንብስ መሆኑን አላወቅኩኝ ነበር በጣም ነው የተሰማኝ። ኔ አደጋው በደረሰበት ወቅት በቤቱ ውስጥ ያልነበረውና ራሱም ከዚያ በፊት ከደረሰበት የመኪና አደጋ በማገገም ላይ የሚገኘው የሟች ወንድም ጆርጅ ደግሞ ስለ ክስተቱ እንዲህ ገልጻል። አዮ ማለት ያው ጥሩ ባህር ያለው ልጅ ነው። አሟሟቱም ይናገራል። ስለ ባህርም ብዙም መናገር አያስፈልገውም። ያው ሰው ለማዳን ሲል ነው የሞተው። ሰዎች ህፃናቶችን ለማዳን ሲል የሞተ ልጅ ነው። ያው ሌሎችን አትርፎ ነው ራሱን እንትን ያለው። ብቻ ሆኗል፣ አለፈ። ወደፊቱ ወደፊቱን ነው ማስተካከል። ብቻ ግን አቅመ ደካማ ቤተሰብ ነው፣ ቤተሰብ ለቤተሰቡ የሚቻለውን ነገር አድርገው ቢያንስ መልሰው የሚቋቋምበትን ነገር እሱኛውን ነገር ጥፋታቸውን በሱ እንኳን ቢሸፍኑ አሁን ቤት እየሰሩ ነው አይደል? ላቅ መደካሙ እያፈረሱ ኦልሬዲ የፈረሰ ቤት አለ እሱን እንዲያስተካክሉ ነው እኔ የምጠይቀው። ሆስፒታል ከምትገኘው አንዲት ልጃቸው ውጭ በዘመድ ቤት እርማቸውን እያወጡ ከሚገኙት ከወይዘሮ ገነትና አምስት ቤተሰቦቻቸው በተጨማሪ ከአደጋው የተረፉ ስድስት አባውራና እማውራዎች ከነቤተሰቦቻቸው በአካባቢው በሚገኝ አንድ ትምህርት ቤት ውስጥ ተጠለው ይገኛሉ። ወይዘሮ ዘነበቻሊ በመጠለያው ከሚገኙት መካከል ናቸው። ጎርፉ በላያችን ላይ ሆኑ። ሁለት ሶስት ዓመት ሙሉ እየዛኩኝ ደካማ ነኝ፣ ምስኪን ነኝ፣ ስቃያቴን እያየው በዛ ላይ ውሃ ጎርፍ፣ ሁለት ዓመት በጎርፍ ተጠቃው ራሱ መቶ ቀበሌው አይቶት መላ ይደረግልሻል ቆይሽ ብለን በዛ ውልም አለ እዝም ተመጣን። ይሄው አራት ቀን ሙሉ ምን የሚያገኘው ነው ነገር የለም። ወጣቶቹ ሁለት ቀን ነው አንድ ቀን ምጥተው ተዛ ወዲህ አላየ። ያው ይህችን ፍራሽና እስቲ ማንቋርቋር ሰጡን። ሬሳዊ ሞታ ቤት የተሰጠኝ መንግስት ይርዳኝ። ከክረምቱ ጋር ተያይዞ በተከሰተ የጎርፍ አደጋ እዮብን ጨምሮ በአዲስ አበባ የሁለት ሰዎች ህይወት ማለፉን ለቪኦኤ የገለጹት የከተማዋ እሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለጉዳቱ ሰለባዎች ስለሚደረገው ድጋፍም አስተያየታቸውን ሰጥተውናል። እንግዲህ አሁን የክረምት ጊዜው ሙሉ በሙሉ ከመግባቱ በፊት ከግንቦት አጋማሽ ጀምሮ በመዲናችን አዲስ አበባ በጎርፍ ምክንያት የሁለት ሰዎች ሕይወት ጠፍቷል። እንደዚሁም ወደ ሶስት ነጥብ አምስት ሚሊዮን ብር የሚገመት ንብረት ላይም ጉዳት ደርሷል። እንግዲህ አጠቃላይ ሀያ ሰባት የጎርፍ አደጋዎች ናቸው ያጋጠሙት ለኮሚሽን መስሪያ ቤታችን ጥሪ ቀርቦ አገልግሎት የሰጠንባቸውን ብቻ ነው። የእኛ ተቋም እንግዲህ አሁን ለጊዜው የሚሰራው ከአደጋ በኋላ ተጎጂዎችን ጊዜያዊ ድጋፍ መስጠት አሁን ባለን ስቶክ ውስጥ ባለን ማቴሪያል ብርድ ልብስ፣ ፍራሽ፣ አንሶላ እና የምግብ ማብሰያ ቁሳቁሶች ናቸው። ሌላው እንግዲህ መጠለያ እና የጊዜው በየጊዜው የሚሰጡ እርጥ ምግቦችን ጨምሮ ሌሎች ምግብ እንትኖችን የወረዳው አስተዳደር ከክፍለ ከተማ ጋር በጋራ በመሆን አካባቢውን ሕብረተሰብ አሳትፈው እንደሚሰሩ ነው ያለን መረጃ። በእኛ በኩል ግን ማድረግ የሚገባንን ሰተናል። ወረዳዎችም ምናልባት እየተደገፉ እንዳለ ነው እኛ ያለን መረጃ። ምናልባት እዛ ጋር ክፍተት ካለ ለወረዳዎቹ ተነግሯቸው የሚያስተካክሉ ነው የሚሆኑ ያናል። ብዙ ከባድ አይደለም ብዬ ነው ማስበው። ተጎጂዎች አይደርሰንም ያሉትን የምግብ ድጋፍና ያለባቸውን የመጠለያ ችግር በተመለከተ ምላሽ እንዲሰጡን በስልክ የጠየቅናቸው የአዲስ አበባ ከተማ ክፍለ ከተማ ወረዳ 3 ዋና ሥራ አስፈጻሚ መልሰን እንድንደውልላቸው የደቂቃዎች ቀጠሮ ቢሰጡንም በድጋሚ ስልካቸውን ሊያነሱልን አልቻሉም። ሆኖም ከመንግስት ለጠየቁት ድጋፍ ተስፋ ሰጭ ምላሽ ማግኘታቸውን ተጎጂዎች ነግረውናል። አቶ ሰለሞን ቱፋ የተጎጂዎች ኮሚቴ አባል ናቸው። ያው እስካሁን ምንም መፍትሄ አላገኘንም ነበር። ዛሬ ግን እንደ ህዝቡንም እንደ ኮሚቴ ሰብስበን ወደ ቀበሌ በማብራት ሰሞኑን ስብሰባ ላይ ስለነበሩ አላገኘናቸውም። ዛሬ አምርተን በኮሚቴ ተዋቅረን ሄደን መጠየቅ ያለብንን ጠይቀን ከሞላ ጎደል ጥሩ መልስ ተሰጥቶናል። እንግዲህ እግዚአብሔር ብሎ ካስፈጸመልን ያው እሰየው ብለን እንቀበል ስራችን ጀምረናል። እንጂ ጉዳቱ ያው እንደምታየው በጣም ከባድ ነው። ከሰው ህይወት መሞት ባለፈ ንብረትና ያው፣ ይሄ አሁን የቆምኩበት ቤት ልጁ የሟች ልጅ የሚኖርበት ነው። ይሄ ሳሉ ናቸው ነው ባለፈው ዓመት የክረምት ወቅት በአዲስ አበባ የአስር ሰዎች ህይወት በጎርፍ አደጋ ማለፉን ተከትሎ የተለያዩ የመከላከያ ስራዎች መሰራታቸውንና በአማኑኤል አካባቢም ከቀናት በፊት የደረሰውን አደጋ ተከትሎ የፍሳሽ ማስወገጃዎች እየተሰሩ መሆኑን የከተማዋ እሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ነግረውናል። እንግዲህ አሁን ባነሳው ቦታ ላይ የእኛና የእኛ ተቋምና የአዲስ አበባ መንገዶች ባለስልጣን በትብብር እንግዲህ የክረምቱ ጊዜ አሁንም ገና የሚቀጥል ስለሆነ እዛ አካባቢ ላይ የፍሳሽ መስመሮችን ማስተካከል የመሳሰሉ ስራዎች እየተሰሩ ነው እና ምናልባት ከዚህ በኋላ እንደዚህ አይነት አደጋ እዛ ቦታ ላይ በተለይ ያጋጥማል ብለን አናስብም እየተስተካከለ ስለሆነ። ከጎርፍ አደጋው በተጨማሪ በአዲስ አበባና በኦሮሚያ ልዩ ዞን በቂ የዋና ችሎታ ሳይኖራቸው ውሃ ያቆረ ጉድጓድ ውስጥ በመግባትና በፖሊስ በመጣራት ላይ በሚገኙ የተለያዩ መንገዶች በሐምሌ ወር ብቻ ዘጠኝ ሰዎች በውሃ አካላት ውስጥ ሞተው መገኘታቸውንም አቶ ንጋቱ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ በተከታዩ ዘገባ ወደ ደቡብ ክልል ነው የምናልፈው። በደቡብ ክልል ጉራጌ ዞን የጸጥታ ቁጥጥር በተለየ ሁኔታ ጥብቅ መደረጉን የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎች ገልጸዋል። ቁጥጥሩ የጠበቀው በክልሉ የሚገኙ ተቀራራቢ ዞኖች በሁለት አዳዲስ ክልሎች እንዲደራጁ መንግስት ባቀረበው የውሳኔ ሀሳብ ላይ የዞኑ ምክር ቤት የያዘው አቋም ባለመታወቁ ነው ሲሉ ተናግረዋል። የክልሉ ሰላምና ጸጥታ ቢሮ ትላንትና ባወጣው መግለጫ የአደረጃጀት ጥያቄን ሽፋን በማድረግ የሚፈጸም ማንኛውንም የመደበኛና ህገወጥ እንቅስቃሴ የክልሉ መንግስት እንደማይታገስ አስጠንቅቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው። ስማቸው እንዳይጠቀስ ጠየቁና የቡታጅራ ከተማ ነዋሪ መሆናቸውን የገለጡት አስተያየት ሰጪ ከዞን ከተሞች እስከ ገጠር ወረዳዎች ድረስ የጸጥታ ቁጥጥር መጥበቁን በስልክ ተናግሯል። የየወረዳና ከተማ የጸጥታ መዋቅር አመራሮች ተጠርተው ባነር ኤፎር ወረቀት ላይ የተጻፉ መልእክቶች እንደዚሁም የሕዝቡን ድምፅ የሚያስተጋቡ የትኛውን መልእክት እንዳይተላለፍ ነው እቀባ የተጣለው ማለት ነው። በደቡብ ክልል የሚገኙ ተቀራራቢ ናቸው የተባሉ አስር ዞኖችና ስድስት ልዩ ወረዳዎች በሁለት አዳዲስ ክልሎች እንዲደራጁ መንግስት ያቀረበውን የውሳኔ ሀሳብ ተቀብለው በምክር ቤቶቻቸው አጽድቀዋል። እስካሁን ጉባኤ ያላካሄደው የጉራጌዞን ምክር ቤት በጉዳዩ ላይ የያዘው አቋም ምን እንደሆነ አልታወቀም። ሌላ በግል ስራ የሚተዳደሩ የወልቂጤ ከተማ ነዋሪ በበኩላቸው የጸጥታ ቁጥጥሩን ከዚሁ በክልል ከመደራጀት ጋር የተያያዘ ነው ስሉ ተናግሯል። ጉራጌዞን ላይ ያለው አጠቃላይ ሁኔታ ህዝቡ ያው ህገ መንግስቱን መሰረት አድርጎ የጠየቀው ሰላማዊ ጥያቄ የምክር ቤቱ ቀደም ውሳኔውን የወሰኑት ህዳር ነው ኅዳር 17 2011 ላይ ያንን የህዝብ ውሳኔ የወሰነው የምክር ቤቱ ህዝቡ እንደራሴ አቋሙን እንዲቀይር እንደዚህ አይነት ተጽዕኖ ነው እንግዲህ ዞን ውስጥ እየተደረገ ያለው። በእርግጥ እስካሁን ጉባኤ ተካሄዶ ቀደም ሲል የተወሰነው ውሳኔ የተሻረበት ሁኔታ የለም። አቋሙን ለማስቀየር ግን የቅድመ ዝግጅት ስራ ላይ ነው የሚገኝ። በዞኑ የጸጥታ ችግር አለመፈጠሩ ነው የሚናገሩት ነዋሪዎቹ። ማህበራዊና መደበኛ እንቅስቃሴዎች ባልተገቱበት ሁኔታ በዞኑ ቁጥራቸው እየበዛ የጸጥታ ኃይሎች መታየታቸው በህዝቡ ዘንድ ግራ የመጋባት ስሜትና ስጋት መጫሩን ተናግሯል ህዝቡ ላይ ፍርሃትን ፈጥሯል ቀድሜ ያልነበረ ፍርሃት ማለት ነው ያቱም ጥያቄ ሰላማዊ መንገድ እየሄደ እንደሆነ ህብረተሰቡ የሚያውቀው እንጂ የብጥብጥ ስጋት አለ የሚል ነገር ህብረተሰቡ ጋር የለም ነገር ግን አሁን ጸጥታ አካላቶችን በሚያይበት ሰዓት ከቀርቀ ምን ይፈጠራል የሚል ስጋት ነው እንጂ ያለበት ጊዜ ፌት አላደረገም ነበር። የጸጥታ አካል ይመጣል የሚል እንትንም የለውም። ሰው ግን ድንገት የጸጥታ አካላት ከተማ ላይ ገብቶ ሲከሱ ምን የተጠመደ ነገር አለ እስከ ማለት ነው። የህዝቡን ደህንነት ለማስጠበቅ ሲባል የመንግስት የጸጥታ ኃይሎች በዞኑ ቢንቀሳቀሱ ምን ችግር ያመጣል ተብለው ከተጠየቁ ነዋሪዎች ውስጥ የቡታጀራ ነዋሪው ይህንን ብሏል። የደረሱበት መረጃ ምን እንደሆነ ባላውቅም ችግሮች ከመፈጠራቸው በፊት የጸጥታ አካል ስጋት ላይ እርሰው ያለውን አዝማሚያ መቃኘታቸው ተገቢነት አለው፣ ትክክልም ነው። ህብረተሰቡም ደህንነቱን ይሰማዋል። ነገር ግን አሁን ላይ የንግድ እንቅስቃሴዎች ጤናማ በሆኑበት ሰዎች አላስፈላጊ ህገወጥ አደረጃጀት ፈጥረው አላስፈላጊ ለመጥና ለመጠበጥ የሚቀሰቅስ ና የሚገፋፋ አይነት ተግባር እስካሁን አልታየም። ከተማ ላይ በመንግስት ሲቀበር ልቅ በሆነ መንገድ ህገወጥ በሆነ አደረጃጀት ዘድራይቱ ሰው እየተንቀሳቀሰም አይደለም። ጥራት እንገደበ የለም። ተቋማት የመንግስት ተቋማት አገልግሎት ሰጪ ተቋማት፣ የግለሰብ ድርጅቶች በመደበኛ ዓይነት እንቅስቃሴ ላይ ነው ያለው። ቁጥራቸው በዙ ያሏቸው የመከላከያ ሰራዊትና የደቡብ ክልል ልዩ ኃይል አባላት በዞኑ የተንቀሳቀሱ መሆናቸውን ገልጠው፣ እስካሁን ግን የተጣለ ገደብም ሆነም የእዝ ስርዓት እንደሌለ ገልጸዋል። የክልሉ የሰላምና ጸጥታ ቢሮ ትናንት ባወጣው መግለጫ በክልል የመደራጀት ጥያቄ ሽፋን በማድረግ የሚፈጸም ማንኛውም የመደበኛና ህገወጥ እንቅስቃሴ የክልሉ መንግስት እንደማይታገስ አስጠንቅቋል። በክልሉ ምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና ጸጥታ ቢሮ ኃላፊ በአቶ አለማየሁ ባውዴ ስም ቢሮ ያወጣው መግለጫ በጉራጌ ዞን የሚደረግ የመደበኛ እንቅስቃሴ ተቀባይነት የለውም ይላል። ህገወጥ ተግባር የሚፈጽሙ አካላት ላይም ጥብቅ እርምጃ ይወሰዳል ሲል አስታውቋል። መግለጫው በትናንትናው ዕለት የክልሉ የጸጥታ ዘርፍ፣ የመከላከያ ሰራዊት አመራሮችና የዞኑ ባለሥልጣናት በጋራ በመሆን በወልቂተ ከተማ በዞኑ ወቅታዊ የጸጥታ ሁኔታ ላይ መምከራቸውን አትቷል። በህብረተሰቡ ውስጥ አሉባልታ በመንዛትና ህገወጥ እንቅስቃሴ በማድረግ ዞኑን የሁከትና የብጥብጥ ቀጠና ለማድረግ ይደረጋል ያለው እንቅስቃሴ እንዲቆምም መግለጫው ሳስቧል። በሌላ በኩል በአንድነት ክልል ለመመስረት የወሰኑ በክልሉ የሚገኙ አስር ዞኖችና ስድስት ልዩ ወረዳዎች በክልል የመደራጀት ጥያቄያቸውን ለፌዴሬሽን ምክር ቤት ትላንት አቅርበዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። ወጣ ብለን አህጉሩን ስንመለከት ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሶስት የአፍሪካ ሀገሮች የሚያደርጉትን ጉብኝት የፊታችን እሁድ ደቡብ አፍሪካ ላይ ይጀምራሉ። በዚያም የባይደን አስተዳደርን የአፍሪካ ፖሊሲ የሚዘረዝር አቢ ንግግር እንደሚያደርጉ ይጠበቃል። የውጭ ጉዳይ ሚኒስትሩ የአፍሪካ ጉብኝት ሰብዓዊ መብቶችን የሚመለከቱ ስጋቶች አንዱና ዋናው ትኩረታቸው ሳይሆን እንደማይቀር ተንታኞች ለአሜሪካ ድምጽ ገልጸዋል። የአሜሪካ ድምጽ የዲፕሎማሲ ጉዳዮች ዋና ዘጋቢ ሲድኒ ሴን ያጠናቀረችውን ዘገባ ቆንጂት ታየ አቀርበዋለች። አንቶኒ ብሊንከን እንደ ከፍተኛው የዩናይትድ ስቴትስ ዲፕሎማትነታቸው አፍሪካን ሲጎበኙ ይህ ሁለተኛ ጊዜያቸው ነው የሚሆነው። የውጭ ጉዳይ ሚኒስትሩ በደቡብ አፍሪካ ጉብኝታቸው ላይ የባይደን አስተዳደር ከሰሃራ በታች ያሉ የአፍሪካ ሀገሮችን በሚመለከት የሚከተለውን ፖሊሲ በዝርዝር የሚያስረዱበት አብይ ንግግር ያደርጋሉ። በዩናይትድ ስቴትስ የሰላም ተቋም ተንታኙ ጆሴፍ ሴኒ ለቪኦኤ በሰጡት ቃል ብሊንከን የመጣሁት ለአፍሪካ ተግዳሮቶች አፍሪካ መር መፍትሄዎችን ላደምጥ ነው ይላሉ ብዬ እጠብቃለሁ ብለዋል። What are, what are the existing solutions and how can we support? ላሉት ችግሮች እነርሱ ምን አይነት መፍትሄዎች አሏቸው? እኛስ እንዴት ልናግዛቸው እንችላለን? የምንሄደው ለዚህ ነው እንጂ እኛ መንገዱን ልንመራቸው አይደለም። የሚለው በጣም አስፈላጊ ነው፣ ምክንያቱም ልክ አንተ መምራት ስትጀምር፣ የእነሱ ማለትም የአፍሪካውያኑን ሐሳብ የማፍለቅ አቅም ተወስድባቸዋለህ። የምግብ ዋስትና እጦት፣ ግብርና ነክ ንግድ እንዲሁም ግዙፍ ቁጥር ላለው የአፍሪካ ወጣት እድሎችን መክፈት ከሚኒስትር ብሊንከን የአፍሪካ ጉብኝት አበይት ትኩረቶች መካከል እንደሚሆኑ ነው የሚጠበቀው። በዚህ ሰሞን ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ግዛት ውስጥ በሩዋንዳና በኮንጎ መንግስታት መካከል እየተጋጋለ የመጣው ውጥረትም እንዲሁ ኮንጎ ሩዋንዳን ኤም 23 የተባለውን ታጣቂ ቡድን ትደግፋለች በማለት ከሳለች። የሂዩማን ራይትስ ዋች ባልደረባዋ ኒኮል ዊድርሽም ለቪኦኤ ይህን አስተያየት ሰጥተዋል። ምስራቅ ኮንጎ ውስጥ ሁከቱ ተባብሷል። ሲቪሎች እየተገደሉ ነው። የዩናይትድ ስቴትስ መንግስት ሩዋንዳና ዩጋንዳ ሁከቱን እያቀጣጠሉ ያሉትን የኤም 23 ኃይሎች መደገፋቸውን ለማቆም እንዲስማሙ እንዲያደርግ እንፈልጋለን። ይህ ከጉዟቸው አጀንዳዎች መካከል አንዱ ይሆናል ብለን ተስፋ እናደርጋለን። የውጭ ጉዳይ ሚኒስትር ብሊንከን ሩዋንዳና ዴሞክራሲያዊት ኮንጎ ሪፐብሊክን ስለሚጎበኙ ደስ ብሎናል። የኮንጎ ምርጫም እየተቃረበ ነው። የብሩኪንግስ ተቋሙ ተንታኝ ማይክል ኦህንለንም የኪንሻሳንና የኪጋሌን መሪዎች ማነጋገር ተገቢ መሆኑን ገልጸዋል። ብሊንከን አሜሪካ ለሁለቱ አገሮች የምትሰጠው ድጋፍ በዲሞክራሲ በሰብአዊ መብቶች ወንጀል ወንጀልና ሙስናን በመዋጋት ረገድ ከሚያሳዩት መሻሻል ጋር በከፊል የሚቆራኝ እንደሚሆን የሚያስረዷቸው ከሆነ እንዲህ ያለውን መልእክት ለማስተላለፍ ቢሄዱ በጣም ትክክል ይመስለኛል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አፍሪካን የሚጎበኙት የሩሲያው የውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ በቅርቡ በአህጉሪቱ ያደረጉትን ጉብኝት ተከትሎ መሆኑ ነው። ላቭሮቭ በጉብኝታቸው አጣዳፊ የእህል አቅርቦት እጥረቱንና የምግብ ዋስትና ችግሩን ያመጣው ሩሲያ ዩክሬንን መውረሯ ሳይሆን ምዕራባውያን ሞስኮ ላይ የጣሉት ማዕቀብ ነው ሲሉ መወንጀላቸው የሚታወስ ነው። የዩናይትድ ስቴትስ የሰላም ተቋም አባሉ ጆሴፍ ሴኒ ሩሲያ አፍሪካ ውስጥ በያዘችው የሐሰት መረጃ ማሰራጨት ዘመቻ የህዝብ አስተያየት በመሳብ እያሸነፈች ነች ብለዋል። እናም አሉ ዩናይትድ ስቴትስ እና ሌሎች ምዕራባውያን ለአፍሪካ ህዝብና ለአፍሪካ መንግስታት ትክክለኛውን መረጃ በመስጠት እውነቱን ለማሳወቅ የተጠናከረ ሥራ መሥራት ያለባቸው ይመስለኛል። የሩሲያን የሐሰት መረጃ ዘመቻ ለማክሸፍ የውጭ ጉዳይ ሚኒስትር ብሊንከን የሚያደርጉት ንግግር ብቻውን በቂ አይሆንም ያሉት ተንታኙ በቅርቡ ከፍተኛ የዩናይትድ ስቴትስ ዲፕሎማቶች ያደረጓቸው ጉብኝቶችም ጥሩ ጅምሮች እንደሆኑ ጠቅሰዋል። እየተከታተላችሁት ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅቶቻችንን ነው። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አማሪክ ወይም በትዊተር ሃሽታግ ቪኦኤ አማሪክ በማለት ልታደርሱን ትችላላችሁ። ወደ ተከታዩ ዘገባ ነው የምናልፈው። ባለፈው ሳምንት በአፍሪካ ቀንድ ጉብኝት ያደረጉት የዩናይትድ ስቴትስ ዓለም አቀፍ ኤጀንሲ ዩኤስኤአይዲ አስተዳዳሪ ሳማንታ ፓወር በቀጠናው የሚታየውን አስከፊ ድርቅ በተመለከተ ለአሶሲየትድ ፕሬስ ገልጸዋል። በሌላ በኩል አሜሪካ ለዩጋንዳ የምግብ ቀውሱን ለመከላከል የሚረዳ 20 ሚሊዮን ዶላር የሰጠች ሲሆን በዩጋንዳ የሚገኙት የተባበሩት መንግሥታት ድርጅት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ሩሲያ የእርሻ ምርቶችን እንዳ ትሸጥ ማዕቀብ እንዳልተጣለባትና ሀገራት ማዳበሪያና ስንዴን ጨምሮ የእህል ምርቶችን ከሩሲያ መግዛት እንደሚችሉ ተናግረዋል። በዚህ ዙሪያ የተጠናቀረው ዘገባ ቀጥሎ ይቀርባል። በአፍሪካ ቀንድ ከዚህ ቀደም ባልታየ መልኩ በሚሊዮን የሚቆጠሩ ሰዎችን ለከፍተኛ ስቃይ የዳረገው ድርቅ ያስከተለው የምግብ ቀውስ እጅግ አስከፊ መሆኑንና የከፋው ጊዜ ገና ወደፊት እንደሚሆን ባለፈው ሳምንት የአፍሪካ ቀንድ ሀገራትን የጎበኙት የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ አስተዳዳሪ ሳማንታ ፓወር ለአሶሴትድ ፕሬስ ገልጸዋል። ፓወር ከሳምንት በፊት በአፍሪካ ቀንድ አድርገውት የነበረውን ጉዞ አስመልክቶ አሶሴትድ ፕሬስ ጋር ባደረጉት ቃለ መጠይቅ በአፍሪካ ቀንድ ድርቁ ያስከተለው የምግብ ቀውስ ቀጠናውን እጅግ አሰቃቂ ወደ ሆነ ሁኔታ ውስጥ እየከተተው መሆኑን አመልክተዋል። በታሪክ መዝገብ ዝናብ ለአራት ተከታታይ ወቅቶች ሳይዘንብ የቀረበት ጊዜ የለም። ሁሌም በረሃብ ወቅት እንደሚታየው በቅድሚያ የሚሞቱት ከብቶች ናቸው። ያ የሰው ልጅ እጅግ አደገኛ ሁኔታ ውስጥ እየገባ መሆኑን ያመላክታል። ፓወር በአፍሪካ ቀንድ በነበራቸው ቆይታ በኬንያ ቱርካና የሚገኘውን ካቾዳ መንደር ጎብኝተው ነዋሪዎችን ያነጋገሩ ሲሆን በአካባቢው የሚከፋፈለውን የምግብ እርዳታም ተመልክተዋል። በአሁኑ ወቅት ወደ 20 ሚሊዮን የሚጠጉ የተራቡና በዚህ አስቸኳይ የምግብ እርዳታ ብቻ የሚኖሩ ሰዎች አሉ። ነገር ግን በዓለም ላይ በተከሰተው የምግብ ቀውስ ምክንያት በርካታ እርዳታ ሰጪ ተቋማትና ሀገራት አቅም አጥሯቸዋል። ምክንያቱ ደግሞ ፑቲን በየካቲት ወር ላይ ዩክሬን ላይ ጦርነት በማወጁ ነው። ፓወር እንደሚሉት ሩሲያ በዩክሬን ላይ እያካሄደች ባለው ጦርነት ምክንያት ውስን የነበረው ለውጭ እርዳታ የሚውለው በጀት፣ እንዲሁም አስቸኳይ እርዳታ ብዙ ፈላጊዎች እንዲኖሩት አድርጓል። ሌላ አምስተኛ የዝናብ ወቅት ካለፈ ልንቋቋመው የማንችለው ይሆናል። ነገር ግን ሁኔታው አስቸጋሪ ነው። በእርግጠኝነት አሁን ባይታወቅም፣ አለመታደል ሆኖ የአፍሪካ ቀንድ ምናልባትም ለተከታታይ አምስተኛ ጊዜ የዝናብ ወቅት ሳይደርሰው ያልፍ ይሆናል። የአፍሪካ ቀንድን ጨምሮ በዓለም ዙሪያ ለሚታየው የምግብ ቀውስ ሩሲያን ተጠያቂ የሚያደርጉት ፓወር ሩሲያ ለምግብና የመሬት ማዳበሪያ ዋጋ በከፍተኛ ሁኔታ መጨመር የተጣለባትን ማዕቀቦችና ዩናይትድ ስቴትስን ምክንያት ማድረጓን እንደማይቀበሉት እንዲሁም ሩሲያ ለጀመረችው እንዲህ ያለ ሀሰተኛ መረጃ ምላሽ እንደሚሰጡ አስረድተዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ዓለም አቀፉ የምግብ ቀውስ እያስከተለ ያለውን ተጽዕኖ ለመቀነስና የእህል ምርትን ለማሳደግ የሚረዳ 20 ሚሊዮን የአሜሪካን ዶላር ለዩጋንዳ መስጠቷን አስታውቃለች። በዩጋንዳ ጉብኝት እያደረጉ የሚገኙትና ከፕሬዚዳንት ሙሴቬኒ ጋር ተገናኝተው መነጋገራቸውን የገለጹት በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ኮቪድ-19፣ የአየር ንብረት ለውጥ፣ የአቅርቦት ሰንሰለት ላይ የደረሰው ችግር በየቀጠናው የሚታዩ ግጭቶችና ፑቲን በዩክሬን ላይ የሚያካሄደው ጦርነት ለምግብ ችግር መዳረጉን ገልጸው ዩናይትድ ስቴትስ የምትሰጠው እርዳታ ቢያንስ አራት መቶ ሰላሳ አምስት ሺህ የሚደርሱ ሰዎችን እንደሚጠቅም አስረድተዋል። አምባሳደር ግሪንፊልድ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሳምንታት በፊት በዩጋንዳ ያደረጉትን ጉብኝት ተከትለው ወደ ዩጋንዳ መግባታቸው በዩጋንዳ ላይ ተጽዕኖ ለማድረግ እንደሆነ ከአሜሪካ ድምጽ ዘጋቢ ለቀረበላቸው ጥያቄ ጥያቄ በሰጡት ምላሽ ጉዟቸው ቀድሞው የታሰበ እንደነበርና ከላቭሮቭ ጋር መገጣጠሙ አጋጣሚ መሆኑን አስረድተዋል። ከዚህ ቀደም ዩናይትድ ስቴትስ ማዕቀብ ከጣለችባቸው ሀገራት ጋር ግንኙነት የሚፈጥሩ ሀገራት እንዲጠነቀቁ ማሳሰቧ ተጠቅሶ የአፍሪካ ሀገራት ከሩሲያ ጋር መገናኘታቸው ችግር ይፈጥርባቸው እንደሆን ተጠይቀው ሲመልሱም ግሪንፊልድ እኛ ከሩሲያ በሚወጡ የእርሻ ምርቶች ላይ ማዕቀብ አልጣልንም። ሩሲያ የእርሻ ምርቶችን ወደ ውጭ መላክም ሆነ ሀገራት ማዳበሪያና ስንዴን ጨምሮ የሩሲያ የእርሻ ምርቶችን መግዛት ይችላሉ ሲሉ ምላሽ ሰጥተዋል። ሆኖም አሜሪካ ማዕቀብ የጣለችበትን ነዳጅ በተመለከተ ከሩሲያ ጋር ግንኙነት የሚፈጥሩ ግን ማዕቀቡን የሚጥሱ በመሆኑ እርምጃ ሊወሰድባቸው ይችላል ሲሉ አስጠንቅቀዋል። ግሪንፊልድ ከፕሬዚዳንት ሙሴቬኒ ጋር ባደረጉት ቆይታ በምግብ በጥረት ሩሲያ በዩክሬን ላይ የምታደርገው ጦርነት በምግብና ነዳጅ አቅርቦት ላይ ስላደረሰው ጫና እንዲሁም በሶማሌ፣ በደቡብ ሱዳን እና ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ሰላም ለማምጣት ያላቸው የጋራ ቁርጠኝነት ዙሪያ መነጋገራቸውን ጨምረው ገልጸዋል። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ዘወትር በየዕለቱ ከሰኞ እስክሁድ ከምሽቱ ሶስት ሰዓት ጀምሮ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው እየተከታተላችሁት ያላችሁት። ከዚሁ ከአፍሪካ ነክ ጉዳዮች ሳንወጣ በተከታይ የምንሄደው ወደ ጎረቤት ሀገር ኬንያ ይሆናል። ኬንያ በሚቀጥለው ሳምንት የቀድሞ ምክትል ጠቅላይ ሚኒስትር ሬይላ ኦዲንጋ ከአሁኑ ምክትል ፕሬዚዳንት ዊሊያም ሩቱ ጋር የሚፎካከሩበት ፕሬዚዳንታዊ ምርጫ ታካሂዳለች። ሁለቱም እጩዎች የኬንያን ምጣኔ ሀብት ለማሻሻል እና በኬንያ ሙስናን ለመዋጋት መፍትሄ ያላቸው መሆኑን ይናገራሉ። ይሁን እንጂ ታማኝነታቸውን መቀየራቸውና ቀደም ባሉ ምርጫዎች ጋር በተያያዙ ሁከቶች ባላቸው ተሳትፎ ምክንያት ምን አይነት መሪዎች ሊሆኑ ይችላል ላሉ የሚለው ጥያቄ አስነስቷል። በቪክቶሪያ አሙንጋ ከናይሮቢ የተጠናቀረውን ዘገባ ደረጃ ደስታ ያቀርበዋል። ሁለቱ ግንባር ቀደም ፕሬዝደንታዊ እጩዎች ከባለፈው የኬንያ ምርጫ ጋር በተያያዘ አመጽን በመቀስቀስና በማነሳሳት ይከሰሳሉ። እንደ አውሮፓ አቆጣጠር በ2017 በአወዛጋቢው ፕሬዝደንታዊ ምርጫ በተነሳ ሁከት ከ1100 ሰዎች በላይ ሞተዋል። ዊልያም ሩቶ በአመጹ ጥቃት በነበራቸው ተሳትፎ በዓለም አቀፉ ፍርድ ቤት ተከስሰው እንደነበር ተመልክቷል። ይሁን እንጂ ፍርድ ቤቱ በቂ መረጃ የለም በሚል ክሱን ውድቅ አድርጎታል። በዚህ ዓመት መራጮች ስላለፈው ነገር ብዙም የተጨነቁ አልመሰሉም። ይልቁንም ይበልጥ ያተኮሩት በእጩዎቹ የምጣኔ ሀብት እቅድ ላይ ነው። ሬይላ ኦዲንጋ በሳቸው አመራር መንግስት በየወሩ ለድሆች በቤተሰብ ወደ 60 ዶላር የሚሆን ገንዘብ እንደሚሰጥ ተናግረዋል። ሩቶ ከታች ወደ ላይ ብለው የሚጠሩት እቅዳቸው ዝቅተኛ ደረጃ ያሉት ኬንያውያን አነስተኛ ንግዶችን እንዲጀምሩ ብዙ ሙድ ያልሆኑ ብድሮችን እንደሚሰጥ ይገልጻሉ። እንደ ኦውር ያሉት መራጮች ከመራጮች የትናንት ታሪክ ይልቅ በምርጫ ቅስቀሳ ወቅት የሚሰጣቸው ገንዘብ ይበልጥ እንደሚስባቸው ይናገራሉ። ብዙዎቻችን በየቀኑ በሚሰጠን ጥቃቅን ገንዘብ ተደልለናል። ምክንያቱም ድጋፍ እንድንሰጥ ወደ አንድ ሺህ ሽልንግ ወይም ድራም ይሰጠሃል። ጣጣ ምናምን ውስጥ የሚገባ የለም። አውር ፖለቲከኞችን ተጠያቂ ማድረግ ምንም የሚፈይደው ነገር የለም ብለዋል ወንጀለኝነትህ እስኪረጋገጥ ንጹህ ነ። ለምሳሌ እንደ አውሮፓውያን ዘመን አቆጣጠር በ2007 ዓ ም የሆነውን ብትመለከት በጊዜው ያየነው ሁከትና ቀውስ አለ። ከዚያ ውስጥ አንዳንዶቹም ጉዳያቸው ወደ ዓለም አቀፉ ፍርድ ቤት አይሲሲ መሄዱን አይተን ነበር። ይሁን እንጂ ሁከት የፈጸሙ ትክክለኛ ሰዎችን አስመልክቶ ማስረጃ ማቅረብ ባለመቻላችን ውድቅ ሊደረግ ችሏል። ከሚቀጥለው ሳምንት ፕሬዝደንታዊ ምርጫ ጀርባ ያለው ፖለቲካ የተወሳሰበ ነው። የወቅቱ ፕሬዝደንት ኦሁሩ ኬንያታ የራሳቸውን ምክትል ፕሬዝደንት ከመደገፍ ይልቅ የተቃዋሚውን መሪ ኦዲንጋን እየደገፉ ነው። ጃቫስ ቢጋምቦ በኬንያ የፖለቲካ ተንታኝ ናቸው። ኬንያውያን ለእጩዎቹ ብዙም ትኩረት የሰጡ አይመስሉም ይላሉ። መራጮች ከምርጫው በፊት የእጩዎችን የፖለቲካ መርሃ ግብር ተግባራዊነት በሚገባ ለመመርመር ወይም ከዚህ በፊት ስልጣን ላይ የነበሩ ሰዎችን ተጠያቂ ለማድረግ ፍላጎት ያሳዩበት ጊዜ የለም። ሁለቱም እጩዎች የኬንያን መንግስት ፖሊሲ በመለወጥ ትልቅ ለውጥ ያመጣሉ ብለው እንደማያስቡም ቢጊምቦ ተናግረዋል። በሬይላ ወይንም ዊሊያም ሩቶ ወደ ፕሬዝዳንትነቱ ስልጣን መምጣት የሚለወጥ ነገር የለም። የሚያደርጉት ነገር አለ ቢባል ስልጣን ማከማቸትና ለስልጣናቸው ስጋት የማይሆንባቸው ነገር መኖሩን ማረጋገጥ ነው። ይህ አንደኛው ነው። ሁለተኛው ደግሞ ልክ ሌሎች የአፍሪቃ መሪዎች ሲያደርጉት እንደኖሩት ሁሉ ጠንካራና ጉልበተኞች ይሆናሉ። በዚህ ሳምንት የተሰበሰበው የሕዝብ አስተያየት ድምፅ እንደሚያሳየው ኦዲንጋ ሩቶን 47 ለ41 ከመቶ በሆነ ድምፅ የሚመሩ ሲሆን ሌሎች ሁለት ተፎካካሪዎች ከኋላ በርቀት የሚከተሏቸው መሆኑን አመልክቷል። በኬንያ የሚገኘው የዩናይትድ ስቴትስ ኤምበሲ ትናንት ረቡዕ ባወጣው መግለጫ እንደ አውሮፓ አቆጣጠር በ2017 ምርጫ ሰዎች ወደ ሞቱበትና ከፍተኛ ሁከት ወደ ታየበት የኦዲንጋ አገር ወደሆነችው ወደ ኪሲሙ ከተማ የጉዞ ማስጠንቀቂያ አውጥቷል። አድማጮች ለምሽት የያዝናቸው ዝግጅቶች ተጠናቀቁ። በማቀናበር አብረኝ ካመሸችሁ ብርሃን ኃይሉ ዋና አዘጋጅ ዮን ግርማ፣ እንዲሁም ዝግጅቶቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደና ደሩ። Gidi <laughs> gidi